በሚቀጥሉት የሁለት ወራት ጊዜ ስዊዘርላንድ በጄኔቫ ከተማ በስደተኞች ጉዳይ ላይ ዓለም አቀፍ ጉባኤ ይካሄዳል። ኢትዮጵያ ስደተኞችን ተቀብላ በማስተናገድ የበርካታ ምዕተ ዓመት ልምድ እንዳካበተች ከተነገረላት ሀገራት አንዷ መሆኗ ከዕለት ዕለት በዓለም አቀፍ ደረጃ ተቀባይነት ያገኘ መሆኑ ታምኖበታል። አሁን ባለበት ሁኔታ ከ940 ሺህ ስደተኞች በላይ ከ26 ሀገራት የፈለሱን በማስተናገድ ላይ ትገኛለች። አዲሱ መርህ ስደተኞችን መርዳት ብቻ ሳይሆን ትምህርት፣ ስልጠና፣ ስራ በማመቻቸት ወደ ቋሚ ህይወት የሚመሩበትን ማመቻቸት ነው። ለዚህም ከወዲሁ ከለጋሽ ድርጅቶች ጋራ የምክክር መድረክ አካሄዳለች። በዓለም አቀፍ የስደተኞች ኮሚሽን ተጠሪዋ አን ንኮንትሬ ያስደመጡት ኢትዮጵያ together with 180 member states of the United Nations በዓለም አቀፍ ደረጃ የተባበሩት መንግስታት አንድ መቶ ሰማኒያ አባል ሀገራት ሀገራት በተገኙበት አብራ የስደተኞች ጉዳይን በሚመለከት ቃል የገባቸው አለ። ከዚህ መነሻነት በየአራት ዓመቱ ርዕሱን ተንተርሶ በሚቀጥሉት የሁለት ወራት ጊዜ በሚካሄደው ዓለም አቀፍ መድረክ ተሳታፊ የምትሆን ሲሆን ይህ የቅድመ ዝግጅት ውይይት ነው። ከትብብር ድርጅቶች ወይም መንግስታት በጀርመን በኩል የሚኖረውን በአፍሪካ ቀንድ የስደተኞችና ጥገኝነት ጠያቂዎችን አስመልክቶ የሚጠበቁት ተግባራትን ተጠሪው ማርቲን ልሆር ያስረዱት ጀርመን፣ እንዲሁም ኢትዮጵያ፣ ቱርክ፣ ኮስታሪካና ፓኪስታን በዚህኛው ተሳታፊ ሲሆኑ ለስደተኞች አስፈላጊ የሚሆኑትን ለማመቻቸት ግን በስድስት ቡድኖች የተከፈለ ነው። ኃላፊነቱን በመጋራት በትምህርት በስራ እና የዕለት ዕለት ትኑሯቸውን በሚመለከት የማገዶ ጉዳይንና መሰረተ ልማትን በሚመለከት በእነዚህ ተግባራት ሁሉ አስተዋጽኦ ማድረግ የሚተባበሩ እና የሚሰሩ ናቸው። የዘላቂ መፍትሄ እና ስደተኞችን ማብቃት የመፍትሄ ጉዳይ ይሆናል። በዚህ መድረክ አጠቃላይ ዓላማውን በመተንተን ለዲደብሊው ያስረዱት በስደተኞችና ከስደት ተመላሾች ጉዳይ ኤጀንሲ ምክትል ዋና ዳይሬክተር አቶ አዲሱ ቀበኒሳ ናቸው። ኢትዮጵያ በዓለም ላይ ከአፍሪካ ሁለተኛ ከዓለም አምስተኛ ደረጃ ላይ የምትገኝ ሰፊ ሪፊጂ ቁጥር በማስተናገድ የምትታወቅ ሀገር ነች። ይህ ስራ ስንሰራ ለረዥም ዓመታት ኢትዮጵያ የምታወቀው ከሰባተኛ መቶ ክፍለ ዘመን ጀምሮ ስደተኞች የማስተናገድ ባህልና ልምድ ያለን ሀገር ነኛ። በዓለም ላይ በዚህ እንታወቃለን። ፎርሙ ዋና ዓላማው ጥሩ ተሞክሯችንን ይህ በአዲሱ ኮንቴክስት መሰረት ጥሩ ተሞክሮ ያላቸው ሀገሮች ተመርጠው ያንን ለዓለም የሚያሳውቁበት በዓለም እንዲስፋፋ የምናደረግበት መድረክ ነው። ይሄ ሁለተኛው ጥሩ ተሞክሮን ብቻ መልቅ ሳይሆን ለዚህ አዲሱ ፕሮጀክት አዲሱ አሰራር በቂ ገንዘብ ይፈልጋል። ስራው በጣም ሰፊ ስለሆነ ገንዘብ የምናፈላልግበት እርዳታ የምናገኝበት ፎረም ነው የሚሆነው። ኢትዮጵያ እንደምታውቁት ከአፍሪካ ብቸኛዋ በጥሩ ተሞክሯ በምርት ተሞክሮ ለዓለም የምታካፍለው ጥሩ ተሞክሮ ተብላ የተመረጠች ብቸኛ አፍሪካዊ ሀገር ነች። በአፍሪካ ህብረት መሪ የአፍሪካን ችግር በአፍሪካውያን መፍታት በሚለው በቅርቡ ሩዋንዳ አምስት መቶ ስደተኞችን ተቀብላለች። በዚህ መርህ መሰረት እና በርካታ ህዝብ የሰፈረበት ለማገዶ ሲባል ዛፎችን ይማወደም በአካባቢው ላይ ተጽዕኖ እንዳለው በሚነገረው ላይ አቶ አዲሱ አያይዘው የሚያስረዱት አላቸው። ስደተኞችን በመቀበር ረገድ የሩዋንዳ ኮንቴክስት ይለያል። ነገር ግን ኢትዮጵያ ምንም ይፈጠር ምን፣ እኛ ከድሮ ጀምሮ የምንጠቀም፣ አሁንም የምንጠቀም ኦፕንዶር ፖሊሲ ነው። በየትኛውም ጊዜ በራችን ክፍት ለስደት ኬትን ቢመጣ ማለት ነው። ቁጥሩ እየጨመረ ነው ይታወቃል። እሱ ሊጨምርም ይቻላል። ይሄ በምን ላይ ይወሰናል? በአካባቢያችን ባሉ ሀገሮች የሰላምና የጸጥታ ጉዳይ ላይ በዓለም ላይ ካለው ስታና የደህንነት ጉዳይና ከሌሎች መሰች ጋር እያያዛል። ስለዚህ ቁጥሩ ቢጨምር እኛ እንቀበላለን። ለዛ ችግር የለብንም። ኮሚትር ንነዛ እንቀበላል እናስተናግዳለን። ኦፕን ፖሊስ ፖሊሲ ስለምንጠቀም ማለት ነው። ሌላኛው ስደቶችን በተመለከተ በአካባቢው ኤንቫይሮንመንት ላይ ተጽዕኖ ያለው? አዎ አለው። ይሄ በትክክል የምናየው ነገር ነው። ግን እስከ ዛሬ በጣም እየሰራንበት ነው። ያንን በመተካት ያ ችግር እንዳይፈጠር መጀመሪያ አማራጭ የኃይል አቅርቦትን በጣም እየተጠቀምን ያለ ነው። በተቻለ መጠን እየተጠቀምን ያለ ነው። ጌታቸው ተድላይ ለጊዮርጊስ ለዲደብልዩ ዘገባ ከአዲስ አበባ።